From Washington, the voice of America. <laughs> ጥበብ ለሀገር ክብር በሚል መሪ ቃል የተሰባሰቡ አንጋፋና ወጣት የኪነ ጥበብ እንዲሁም የመገናኛ ብዙሀን ባለሙያዎች በሀገሪቱ በተለያዩ ቦታዎች ላይ እያጋጠሙ ያሉ ሰብአዊ ችግሮችን ለማገዝ እና በተናጠል ሲያደርጓቸው የነበሩትን እንቅስቃሴዎች ለማቀናጀት መሰባሰባቸው ተሰምቷል። በነገው እለትም በሀገር አቀፍ ደረጃ ለአንድ ቀን የሚውል የሀገር ልጅ የማር እጅ የተሰኘ የገቢ ማሰባሰቢያ በትግራይ ክልል ላሉ ወገኖች ያሰናዱ ሲሆን ከ የእንቅስቃሴው አስተባባሪዎች መካከል አንዱ የሆኑት አቶ መሐመድ ካሳ ይህ እንቅስቃሴ የጥበብ ማህበረሰቡ ሊሰራቸው ካቀዳቸው ስራዎች ውስጥ ንዑስ ክፍል መሆኑን በመግለጽ ዋና አላማውን እንዲህ ያስረዳሉ። ቡድን ሀሳቡ የመነጨው የዛሬ ጥበብ ባለሙያዎች፣ የመገናኛ ብዙሀን ሰዎች ምን እናድርግ፣ በግል ሁላችንም የተለያዩ ስራዎችን እንሰራለን። በሀገራችን በሚነሱ ወቅታዊ ሰው ሰራሽ፣ ተፈጥሯዊ ሁኔታዎች ላይ ሁላችንም በየበኩላችን እናደርጋለን። በዚህ ጉዳይ ላይ በዚህ ርዕሰ ጉዳይ ላይ ግን ምን ማድረግ አለብን የሚል ውይይት ተካሄደ። ተሰባስበን በአጭር ጊዜ ወደ ተግባር አንገባም ተባለ ሀሳቦች ናቸው። የተለያዩ ሀሳቦች፣ የተለያዩ ውይይቶች ተካሄዱ እና ከዛ ጥበብ ለሀገር ክብር የሚል ዋና መሪ ጣል ተፈጠረ። በዛ መሪ ጣል ስር ሌሎች ንዑስ መሪ ጣላቶች ኖረው ለሀገር መከላከያ ክብር ቆማለው የሚል አንድ ስንስራት ይኖር አንድ መርሀ ክብር ይሁን ተባለ። እሱ የትላንት ሳምንት ተካሄደ። በጥሩ ሁኔታ ተቀናውኖ ነበር። ሁለተኛው ደግሞ መርሃ ክብር አሁን ነገ የምካሄደው መርሃ ክብር ነው። ይህ ደግሞ የሀገር ልጅ የማርጅ በምን ሰብአዊነት ላይ ትኩረት ያደረገ ሰብአዊነት ላይ በዋነኝነት በዚህ ግጭት በዚህ ጦርነት የተጎዱትን ሁሉም አካባቢዎች ላይ ተንቀሳቅሶ ሄዶ የአካባቢውን ሰዎች እግሮቻችንን ለምድሮቻችንን ጠይቀን ልክ እንደ ዘመድሽ ሲጎዳ ሰው ሲጎዳ በኢትዮጵያ ባህል ማጽናናት፣ መጠየቅ መዘየር ነው። አቶ መሀመድ ነገ ሀሙስ ህዳር አስራ ሰባት ቀን በአዲስ አበባ የተለያዩ ተቋማትና የንግድ ማዕከላት አርቲስቶቹ አገልግልና የቃል መቀበያ ቅጽ በመያዝ እንደሚንቀሳቀሱና እንዲሁም በክልል ከተሞችም ከባህልና ከቱሪዝም ሚኒስቴር ጋር በመቀናጀት የገቢ ማሰባሰቢያ መርሃ ግብራቸውን እንደሚያስኬዱ ይገልጻሉ። መርሃ ግብሩ የአንድ ቀን መርሃ ግብር አንድ ቀን ሙሉ ነው። በአዲስ አበባ የአዲስ አበባ ከተማ ውስጥ የሚገኙ ታዋቂ የኪነጥበብ ባለሙያዎች ከዚህ የመገናኛ ብዙኃን ባለሙያዎች ይኖራሉ። በሌሎችም ክልሎች በየክልሉ ያሉ ታዋቂ የኪነጥበብ እና የመገናኛ ብዙኃን ባለሙያዎች አገልግል ይዘው አገልግላችን ለወገናችን አገልግላችን ለወገናችን ፍቅር የሚል በሁሉም በአቅማችን በሚችለው ልንደርስ በምንችልባቸው አካባቢዎች ሁሉ አገልግሎች ይዘን በአምራቾች በአከፋፋዮች፣ ቸርቻሪዎች፣ በሁሉም አይነት ተቋማት አቅማችን በሚችለው መድረስ በምንችልባቸው አካባቢዎች ሁሉ አገልግሎች ይዘን እንዞራለን። በአገልግል ላይ የቃል ምግቢያ ሰነድ ስለጣለን፣ ቃል ምግቢያው ላይ ሰዎች የሚደግፉትን ነገር ጠፋው። የተከፈተው የባንክ አካውንት ቀጥታ ገቢ ያደርጋሉ። ቀጥታ ከኘቀ የካሽ ግንኙነት አይታቸውም። ለምን ለማሰባሰብ ለቁጥጥር አይመችም። ከዛ ደግሞ ስርጭቱም ላይ ብዙ ልምድ ስለላይ ምንኛ አይመችም። ከእዛ አካውንት ውስጥ ይገባል። በሀገር አቀፍ ደረጃ ላሉ ባህልና ቱሪዝም ቢሮዎች ነገር ናቸዋል። አስገዳጅ የለውም። በበጎ ፈቃደኝነት የሚሰራ ስራ ተግባር ነው። ስለዚህ ሁሉም የኪነ ጥበብ ባለሙያው በያለበት ሳቢ የባንክ አካውንቱ አንድ ነው። የትም ቦታ ቢሆን ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭም ቢሆን ያሉ ሰዎች እንዲ እንዲ ልቁ አቶ መሐመድ ጥበብ ለሀገር ክብር በሚል መሪ ቃል የተሰባሰቡ አርቲስቶች ገንዘቡ ተሰባስቦ እንዳበቃም በትግራይ ክልል በመገኘት ገንዘቡን ለማበርከትና ወገኖቻቸውን ለማጽናናት ማቀዳቸውን ገልጸው፣ በቀጣይም የተለያዩ መሪ ቃሎችን በመጠቀም ህብረተሰቡን የማንቃትና እርዳታ የማድረግ ተሳትፏቸውን እንደሚቀጥሉ አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።